የባለብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ። እንደምናመሻችው የጋቢና ቪዮ አድማጮች የዛሬ ሐሙስ ጥር 14 2012 ዓ ም ዝግጅታችንን በቀጥታ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀምረናል። በደቡብ ክልል አራት ዞኖች ከ1300 በላይ ሰዎች በኮሌራ ወረርሽኝ የተያዙ ሲሆን 18 ሰዎች መሞታቸውን የክልሉ ጤና ቢሮ አስታውቋል። ሁሉም ሞቶች የተከሰቱ በመጀመሪያው ቀን ነው። ህዝቡ መረጃ የለውም። እንደሌላው በሽታ ይመስለውና ሲዘናጋ በአጭር ጊዜ ውስጥ ይመጣሉ ማለት ነው። የደቡብ ክልል ጤና ቢሮ የጤናና ጤና ነክ ድንገተኛ አደጋዎች ቅኝትና ምላሽ ዋና የስራ ሂደት ባለቤት አቶ እንዳሻው ሽብሩ ናቸው። በሌላ በኩል በሚሊዮኖች የሚቆጠሩ ሰዎች በተሳተፉበት የጎንደር የጥምቀት በዓል አከባበር ላይ የሽብር ጥቃት ሊያደርሱ የሞከሩት በህወሀት የተላኩ ግለሰቦች ናቸው ሲሉ አንድ ከፍተኛ የአማራ ክልል የጸጥታ ባለስልጣን ለአሜሪካ ድምጽ ተናግረዋል። የተያዙት ተጠርጣሪዎች በዋናነት ሶስት ተልኮ ተሰጧቸው የመጡት አንደኛው ለዚህ ግዳጅ የሚተባበሩ መመልመል፣ ሁለተኛ የጥምቀት በዓል ማበላሸት፣ ሶስተኛው አመራሮቹ ላይ ጥቃት እንዲሰነዘር ተብሎ በስነስርዓቱ ከትግራይ ፖሊስ ኮሚሽን ደረጃ ታቅዶ የራሱ ሰንሰለት አለው። በዛ ነው ተልኮ ይዘው የመጡት ይህን የሚመራው በቀጥታ ከትግራይ ነው። የአማራ ክልል ፖሊስ ልዩ ኃይል አዛዥ ኮማንደር ጌታቸው ብርሌ ናቸው። በምሽቱ ይዘናቸዋል። የኢፌድሪ የሴቶች የህጻናትና ወጣቶች ሚኒስቴርም የወርድ ስፖርት የወጣቱን ህይወት አስጊ በመሆኑ ሊቆም ይገባዋል ብሏል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩና እኚህንና ሌሎች ለምሽቱ ያሰናደናቸውን ዘገባዎች ታዳምጣላችሁ። ፕሮግራሙን በመምራት ኤደን ገረመው አብሬያችሁ አመሻለሁ። በቅድሚያ ግን ከዓለም ዙሪያ ያሰባሰብናቸውን አጫጭር ዜናዎች ሀብታሙ ስዩም እንደሚከተል ያሰማናል። የስድስት ወር የቅድ አፈጻጸሙን ለህዝብ ተወካዮች ምክር ቤት ያቀረበው የኢትዮጵያ ሰብአዊ መብት ኮሚሽን አሁን የሚገኝበት ደረጃ በዓለም አቀፍ መስፈርቶች አኳያ ዝቅተኛ መሆኑን አስታውቋል። አዲሱ ኮሚሽነር ዶክተር ዳንኤል በቀለ በሀገሪቱ እየተፈጸሙ ላሉ የመብት ጥሰቶች ተጠያቂዎችን መንግሥት ለፍርድ እንዲያቀርብም አሳስበዋል። ከፍተኛ ጥንቃቄ በተሞላው የምርመራ ሥራ የአጥፊዎችን በህግ ፊት ተጠያቂነት ማረጋገጥ ያስፈልጋል። በሌላ በኩል ሀገራችን አሁን ከምትገኝበት ልዩ የሽግግር ሁኔታ አንጻር ሰላምና ደህንነትን ማስፈን የሁሉንም ወገኖች ድርሻ ስለሚጠይቅ እንዲሁም በህገ መንግስቱ መሰረት ሰብአዊ መብቶችን ማክበር እና ማስከበር የመንግስት ብቻ ሳይሆን የሁሉም ዜጎች ኃላፊነት ስለሆነ በተለይም የፖለቲካ ድርጅቶችና መሪዎቻቸው ትልቅ ሚናና ኃላፊነት አለባቸው። ዶክተር ዳንኤል የፖለቲካ ፓርቲዎችም የአመፅ ተግባሮችን በግልጽ እንዲያወግዙ ጥሪ አቅርበዋል። ዘገባው የመለስካቸው አማህ ነው። ሱዳን ውስጥ አጨቃጫቂ የሆነው አብየ ክልል ባለሥልጣኖች በገለጹት መሠረት በደቡብ ሱዳን ድንበር አጠገብ በሚገኝ ስፍራ ላይ በተከፈተ ጥቃት ቢያንስ አስራ አምስት ሰዎች ተገድለዋል። አብየ ያለው የተባበሩት መንግሥታት ድርጅት ጊዜያዊ የጸጥታ ኃይል ቃል አቀባይ ዳንኤል አደኬራ ኮሎም በተባለው መንደር በደረሰው ጥቃት 15 አስክሬኖች መቁጠራቸውን ተናግረዋል። ኮሎም ከአብዬ በስተ ሰሜን 12 ኪሎ ሜትር ርቆ የሚገኝ ስፍራ ነው። የዩናይትድ ስቴትስ የተወካዮች ምክር ቤት ዲሞክራት አባላት በዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ላይ ክስ ያቀረቡበትን ምክንያት ሲያስረዱ መቆየታቸው የሚታወቅ ነው። በዛሬው ውሏቸው ደግሞ ፕሬዚዳንቱ ለግል የፖለቲካ ጥቅማቸው ሲሉ የውጭ መንግስት እርዳታን በመጠየቅ ስልጣናቸውን ካላግባብ ተጠቅመዋል በሚለው ክስ ላይ ህገ መንግስታዊ ሙግት ሲያደርጉ ውሏል። ኬንያ ውስጥ ፖሊሶች በሲቪሉ ህዝብ ላይ የሚያደርሱት በደል እየከፋ መሄዱን የኬንያ ነጻ የፖሊስ ክፍል ተቆጣጣሪ ባለስልጣን ተናግረዋል። በደሉ ካለፍርድ መግደልና አስገድዶ መሰወርን እንደሚያካትት የቁጥጥር ባለስልጣኑ ጠቁመዋል። የቁጥጥሩ አካል ትናንት ያወጣው ዘገባ በኬንያ ፖሊስ ኃይል የተፈጸሙ ያላቸውን ከሦስት ሺህ በላይ የበደል ተግባሮችን ይፋ ያደረገ ነው። ሀብታሙን፣ ለዜናዎቹ እናመሰግናለን። የጋቢና ጉዟችን ይቀጥላል። ኤደን ገረመው፣ ምሽቱን እያስተናገድኳችሁ ቆያሉ። አሁን ወደ ቀዳሚው የዕለቱ ርዕሳችን እንሻገራለን። በክልል አራት ዞኖች ከ1300 በላይ ሰዎች በኮሌራ ወረርሽኝ የተያዙ ሲሆን ስምንት ሰዎች ደግሞ መሞታቸውን የክልሉ ጤና ቢሮ አስታውቋል። በአውሮፓ ሕብረት የሰብአዊና የሲቪሎች መብት ጥበቃና ድጋፍ ድርጅት ኢሲኤችኦ እንደ ኤሮፓውያን አቆጣጠር በዲሰምበር 21 2020 ባወጣው ሪፖርት መሰረት በደቡብ ኦሞና በጎፋ ዞን ብቻ ዘጠኝ መቶ ሰባ ሰዎች በወረርሽኙ መያዛቸውን አስታውቋል። የመጸዳጃ ቤት አለመጠቀም፣ የንጹህ ውሃ እጥረትና የአካባቢ ንጽህና አጠባበቅ ጉድለት ደግሞ መንስኤዎቹም እንደሆነ ተገልጧል። የሀዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ልኳል። በደቡብ ክልል ጤና ቢሮ የጤናና ጤና ነክ ድንገተኛ አደጋዎች ቅኝትና ምላሽ ዋና ስራ ሂደት ባለቤት አቶ እንዳሻው ሽብሩ እንዳሉት በደቡብ ኦሞ፣ በጎፋ፣ በጋሞ፣ በኮንሶ ዞንና ባለ ልዩ ወረዳ በተከሰተ የኮሌራ ወረርሽኝ 1300 ሰዎች ተይዘዋል። ከአንድ ወር በፊት በክልሉ ጎፋ ዞን ዛላና ኡባ ደብረ ፀሐይ እንዲሁም በጋሞ ጎፋ ዞን ካምባ ወረዳ ተከስቶ በቀናት ውስጥ የስድስት ሰዎችን ህይወት የተቀጠፈው የኮሌራ ወረርሽኝ በደቡብ ኦሞዞን የሰላማ ጎም የማሌና የበና ጽማይ ወረዳዎችን ጨምሮ በአጠቃላይ እስካሁን 18 ሰዎችን ገድሏል። ከአሳሳስር ነው የጀመረው በኡባ ደብረ ፀሐይ ጎፋ ዞን ላይ ከዛ በኋላ ወደ ዛላ ወረዳ ሰፋ፣ ወደ ካምባ ወረዳ ወደ ጋሞ ዞን ሄደ። መጨረሻ ላይ ግን ወንዙ የሚፈሰው ወደታች ስለሆነ፣ በዞ የሚባለው ወንዙ ወደታች ሲፈስ ወይጦ ይባላል። አርሶ አደሩም ነው ሪፍሌክት ያደረገው በተለይ በተለይ የደቡብ ኦሞ ላይ ሳላማጎ ወረዳ፣ ማሌ እና በናጸማይ ወረዳ በጣም የተጠቁ ናቸው። ስርጭቱ ሀመርንም ቢጨምር ማለት ነው። ስለዚህ በአጠቃላይ እስካሁን ባለን መረጃ መሰረት ወደ 1300 አካባቢ ኬዞች አሉ። አብዛኛው ከ50 ፐርሰንት በላይ የሚሆነው በደቡብ ኦሞ ባሉት ሶስት ወረዳዎች ላይ የተከሰተ ነው። ማሌ፣ በናጸማይ እና ሳላማጎ የጎፋን ባለፈው ኮሚኒኬት እንዳደረግ ነው መሰረት ተቋም መጥተው የሞቱ ሁለት ሰዎች ነበሩ። ከተቋም ውጭ አራት ሰው ሞቶ ነበር። ሰላም አጎ ላይም ደሴም በአጠቃላይ እስከ 18 አካሄደ አለ ግን ኦልሞስት ሁሉም ሞቶች የተከሰቱ በመጀመሪያው ቀን ነው። ህዝቡ መረጃ የለውም እንደሌላው በሽታ ይመስለው እና ሲዘናጋ በአጭር ጊዜ ውስጥ ይመጣሉ ማለት ነው። እኛ እንግዲህ ኮሚኒቲ ዴዝ የምንለው አለ። ኦልሞስት አሁን ከሞቱት ውስጥ ከ18 ውስጥ አራት አምስት የሚሆኑት ከማህበረሰቡ ወጥተው ሕክምና መስጫ ተቋም ደርሰው የሞቱ ሲሆን አብዛኞቹ ሞቶች ግን እዛው ቤት ሳይመጡ መረጃው ሳይኖራቸው የሞቱት ናቸውና አብዛኛው ቁጥር የደቡብ ኦሞ ሲሆን በጎፋ 500 በጋሞ 53 በኮንሶ 8 በአሌ ወረዳ ደግሞ 18 ሰዎች በኮሌራ ወረርሽኝ መያዛቸውን አቶንዳሻ እንዳሻ አብራርቷል። ወረርሽኙ የተከሰተባቸው ወረዳዎችና ቀበሌያት መጸዳጃ ቤትና ንጹህ የመጡ ኃይላቸው ከፍተኛ የሆነ የንጽህና ጉድለት ያለባቸው መሆኑና የአርብቶ አደሮች የአኗኗር ዘይቤ ለበሽታ መስፋፋት ትልቅ አስተዋጽኦ ማድረጉንም ተናግሯል። ከዚህ የከፋ ጉዳት እንዳያስከትል ቢሮ ከሌሎች የመንግስት መስሪያ ቤቶችና ከዓለም አቀፍ አጋር ድርጅቶች ድርጅቶች ጋር የመከላከል ስራም እያከናወነ መሆኑንም ገልጠዋል። የንግድና ኢንዱስትሪን ጨምሮ ፖሊሲን ጨምሮ ማለት ነው። ህክምና ማዕከል ላይ ተሽሎኛል፣ በግድ ልውጣ የሚለውን ፖሊስ ነው የሚያስቆመው ማለት ነው። ስለዚህ እነዚህን ነገሮች ተሰርተዋል። በጤናው ዘርፍ ላይ አምስት ሳብ ዩኒት ነበረ። አንዱ የህክምና አሰጣጡን በተመለከተ ወይም ኬዝ ማናጅመንት የምንለው አለ፣ ሁለተኛ ዎሽ የምንለው አለ። ዎሹን ኦልሞስት ውሃ ቢሮ የሚሰራው ነው ማለት ነው። ሶስተኛው የሶሻል ሞቢላይዜሽን እኛ ጋር ቢገባም ትምህርት መምሪያ ትምህርት ቢሮ በስፋት የሰራበት ማለት ነው። የሎካል ኤፍ ኤሞች ጋር መግለጫ መስጠት አለ ስለ በሽታ ውስጥ አለ። ስለዚህ ከዛ ጋር ተያይዘው በቴሌግራም ሁሉንም ያሳተፈ አንድ የቴሌግራም ቻናል ከፍተናል። የግባት እጥረት፣ ሌሎች የሎጂስቲክ ጋቦችን እዛ ኮሚኒኬት እያደረግን የተሳለጠ ስራ እንድንሰራ አድርገናል ማለት ነው። ስለዚህ ከዚህ ጋር ተያይዞ ሌላ የሎጂስቲክ ነው ሎጅስቲክ በጣም ሰፊ ስራ ነው የተሰራው። ኦልሬዲ የተዘጋጁ ሎጂስቲኮች ነበሩ። የአንዱ ሎጂስቲክ ምናልባት ሲቲሲ የሚባለው ወደ 276 ሺህ ብር አካባቢ ነው አንዱ የሚያወጣው እስከ 15 አካባቢ ደከናል ኒርቱ 3 ሚሊዮን አካባቢ ነው የሚፈጀው። ማ ዩኒሴፍ ነው የሰጠን እና ር ውሃ ቢሮ የሰራቸው ስራዎች በተለየ ውሃ ኬሚካል፣ ሁለተኛ ደግሞ ሪሃቢሊቴሽን የሚባላል መጠገን ጥገናዎችን የመስጠትና በጣም ችግር ያለባቸው ቦታዎች ደግሞ በቦቴ የውሃ ሬሽን መስጠትን ይጨምራል። በኮንሶ ባሌና ካምባ ወረዳዎች አዲስ በበሽታው የሚያዙ ሰዎች ቁጥር ቢቀንስም አሁንም በደቡብ ኦሞ ዞን ሰላማጎና ማሌ ወረዳዎች ውርሽኙ አሳሳቢ ነው ብለዋል። ሰፊ ችግር ያለበት አሁንም ሰላማጎ ነው። ስኮር ፋብሪካ ውስጥ ተጠገቡ ጋን ያለው በና ፀማይ እና በተለይ ማሌ ማሌ ላይ ከሌሎቹ ስናይ የወርዳ ውስጥ ይሻላል ብለን ነው የምናስበው። ነገር ግን መጀመሪያ ላይ መዘናጋት ስለነበር በጣም ሰፊ ቁጥር ያለው ህሙማን ተመዝግቧል። ማሌ ላይ አሁን ላይ እንግዲህ የኤምኤስኤፍ ስፔን የሚባለው የእርዳታ ድርጅት ገብቶ የኬዝ ማናጅመንቱን የህክምና ሰጣቱን እያገዘን ይገኛል። ማሌ ና በና ሰማይ ላይ ገብቶ እያገዘን ይገኛል። ክትባት መስጠት ወሳኝ ቢሆንም መድኃኒት አልተዘጋጀም ወይም የለም መባሉንም ተናግሯል። እንግዲህ በፊት የነበረችው ለጋሞና ለጎፋ የተሰጡ የተሰጠች ያለ ሰባ ሺህ የምትሆን ዶዝ ማለት ነው። አሁን ላይ ግን እሱን ጥያቄ አርቃቅርበና እንደ ሀገር ስለሌለ እየጠበቅ ነው ያለ ነው። ስለዚህ ደቡብ ኦሞን ስናይ ኦል ሁሉም ይበልጥ ተጋላጭ የምንላቸው ናቸው ያለው ማለት ነው አርብቶ አደር መኖር ያለባቸው የውሃ ሽፋናቸው ዝቅተኛ የሆነ የመጸዳጃ ቤት ሽፋን እጅግ በጣም ዝቅተኛ የሆነበት ቦታ ሲሆን ልንሰጣቸው እንችላለን ማለት ነው። ጂንካ ማረሚያ ቤት ዩኒቨርሲቲ እነዚህን ሁሉ ይበልጥ ጋላ ስለሆኑ ረስ ወደ ስምንት ሺህ ነው የሚያክለው ቶታል ፖፕሌሽኑ፣ ደሞ ሁሉንም ብንከት ብለን ነው ያሰብነው እኛ ክትባቱ ቢመጣ ማለት ነው። ያ ሪኩዌስት ልከናል ለኢትዮጵያ በሰብ ጤና ኢንስቲትዩት። ነገር ግን ሲመጣ ይሸፈናል የሚል ነገር ነው ያለው። እንደ አውሮፓውያን አቆጣጠር ካለፈው ዲሰምበር 2019 አጋማሽ አንስቶ 145 ሰዎች በኮሌራ ወረርሽ መያዛቸው እና በደቡብ ክልል በሚገኙ በጎፋ፣ በጋሞ፣ በደቡብ ኦሞ ዞን በኦሮሚያ ክልል ጉጂ ዞን እንዲሁም በሶማሌ ክልል ሻበሌ ዞን 24 ሞት መመዝገቡ ነው። በአውሮፓ ህብረት የሰብአውና የሲቪሎች መብት በ ና ድጋፍ ድርጅት በአጥሮቱ ኢኮ ያወጣው ሪፖርት የሚያሳየው እንደ አውሮፓውያን አቆጣጠር ዲሰምበር 21 2020 ባወጣው ሪፖርት በደቡብ ኦሞና በጎፋ ዞን ብቻ 97 ሰዎች በወረርሹ መያዛቸውና 18 ሰዎች መሞታቸውን አስታውቋል። የክልሉና የአካባቢ ባለስልጣናት ከድንበር የለሽ ሐኪሞች ቡድን መሰፍ በተባበሩት መንግስታት የህጻናት መርጃ ድርጅት ዩኒሴፍ ከዓለም የጤና ድርጅት ደብዳቸው እና ከሌሎች አጋር ድርጅቶች ጋር በመቀናጀት የሕክምና አገልግሎት ቡድን በማዋቀር ወደ ቦታው መላካቸውን የሚገልጠው ሪፖርቱ በመከላከል ላይ የሚታዩ ጉድለቶችን ለመሙላትና አፋጣኝ ምላሽ ለመስጠት እንቅስቃሴው የተጀመረው የመንግስትን ጥያቄ ተከትለው መሆኑን ነው ያስረዳው። በ2019 ከጋምቤላ ና ከቤንሻንጉል ጉሙዝ በስተቀር በሁሉም ክልሎች እና ከተማ አስተዳደሮች በአጠቃላይ 2074 ሰዎች በኮሌራ ወረርሽኝ መያዛቸውን ያስታውሰው ዘገባው የኮሌራ ወረርሽኝ የኢትዮጵያ የጤና ፈተና ሆኖ መቀጠሉና መንስኤውም ድህነት በቂና ንጹህ የመጠጥ ውሃ ይትረት መጸዳጃ ቤታ ላይ መጠቀምና የአካባቢ ንጽህና አጠባበቅ ጉድለት እንደሆነም ገልጧል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም። ዮናታንን ለዘገባው እናመሰግናለን። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰውን ጋቢና ቪኦኤ ነው። በሚሊዮኖች የሚቆጠሩ ሰዎች በተሳተፉበት የጎንደር የጥምቀት በዓል አከባበር ላይ የሽብር ጥቃት ሊያደርሱ የሞከሩት በህወሓት የተላኩ ግለሰቦች ናቸው ሲሉ አንድ ከፍተኛ የአማራ ክልል የጸጥታ ባለስልጣን ለአሜሪካ ድምጽ ሬዲዮ ተናግረዋል። የአማራ ክልል ልዩ ኃይል ፖሊስ አዛዥ ኮማንደር ጌታቸው ብርሌ ለአሜሪካ ድምጽ እንዳብራሩት ስለ ተጠርጣሪዎቹ ማንነት የተሟላ መረጃ አለን፣ በቅርቡም ይፋ ይደረጋል ብለዋል። የብሔራዊ መረጃና ደህንነት አገልግሎት ኤጀንሲ ባለፈው ሳምንት ባወጣው መግለጫ ጥቃት ሊፈጽሙ የነበሩ ተጠርጣሪዎች በቁጥጥር ስር መዋላቸውን እና የላካቸውን አካል ማንነት ይፋ እንደሚያደርግም ጠቅሞ ነበረ። አስቴር ምስጋናው ዘርዘር ያለ ዘገባ ይዛለች። ዛሬ ከአማራ ክልል የተሰጠው መረጃ ከቀናት በፊት በብሔራዊ መረጃና ደህንነት አገልግሎት ኤጀንሲ የወጣውን የሚያጠናክር ይመስላል። ሚሊዮኖች በተገኙበት የጎንደር የጥምቀት በዓል አከባበር ወቅት የሽብር ጥቃት ሊፈጽሙ የነበሩ ሁለት ቡድኖች በቁጥጥር ስር መዋላቸውን ነበር ኤጀንሲው ያስታወቀው በአዲስ አበባ ከተማ ቤት እንደሚሰጣቸው ቃል በመግባት ሁለቱም ቡድኖች ያሰማራቸውን አካል ማንነት ይፋ እንደሚያደርግም ጠቁሞ ነበር። ዛሬ ከአሜሪካ ድምጽ ጋር ቃለ ምልልስ ያደረጉት የአማራ ፖሊስ ልዩ ኃይል አዛዥ ኮማንደር ጌታቸው ብርሌ አስተያየት በዚያ መግለጫ ላይ ተጨማሪ መረጃ ያከለ ነው። ኮማንደሩ እንደሚሉት ተልእኮ የተሰጣቸው አካል ማንነት ይታወቃል። ይህ አካል ህወሓት ሲሆን የታቀደው በትግራይ ክልል ፖሊስ ኮሚሽን በኩል ነው። ከጥምቀት ሶስት ቀን በፊት ማለት ነው። በሰባት ሁለት ቡድን በቁጥጥር ስር እንዲገባ ሆኗል። ብሔራዊ ደህንነት መረጃ እና በመከላከያ አንደኛው ደግሞ በልዩ ኃይሉና በመከላከያ ቡድን በቁጥጥር ስር እንዲሆን ነው ያለው። የተያዙት ተጠርጣሪዎች በዋናነት ሶስት ተልእኮ ተሰጧቸውን ይመጡት አንደኛው ለዚህ ግዳጅ የሚተባበሩ በመልመል ሁለተኛ የጥምቀት በዓል ማበላሸት ሶስተኛው አመራሮች ላይ ጥቃት እንዲሰነዘር ተብሎ በስነ ስርአቱ፣ ከትግራይ ፖሊስ ኮሚሽን ደረጃ ታቅዶ የራሱ ሰንሰለት አለው። በዛ ነው ተልኮ ይዞ የመጡት። ይህን የሚመራው በቀጥታ ከትግራይ ነው፣ ከትግራይ ፖሊስ ኮሚሽን። ስማቸውን በሂደት እንጠቅሳለን። በመርመራው ሂደት በትግራይ ክልል ፖሊስ ኮሚሽን ታቅዶ ነው ይሄ ጥፋት ሊፈጸም የነበረው እያሉኝ ነው እና ተጨባጭ የሆኑ መረጃዎችን እና ማስረጃዎችን ይዛችኋል። በቂ የገንዘብ ዝውውር ተይዘዋል። የጦር መሳሪያዎች ተይዘዋል ፈንጆች ተይዘዋል ገንዘብም ሲተላለፍላቸው አይተናል እዛው ጎንደር ላይ ከትግራይ ወደ ጎንደር ሁሉ ከባንክ አካሄዳቸው በጣም የተወሳሰብ አይደለም በግልጽ ነው የመጡት ማን የት ከየት የሚለውን ደግሞ ምርመራው በሰፊው አጣርቶ ለህዝብ ይፋ አድርገዋል በቴክኖሎጂውም ይረጋገጣል የስልክ ግንኙነቶች የምናምኑ ለክልል መንግስት ምርመራ አስረክበናል ፌዴራልም ይገባበታል ብዬ አስባለሁ ምክንያቱም በሀገር ላይ የተቃጣ ወንጀል ስለሆነ በትግራይ ክልል ፖሊስ ኮሚሽን ደረጃ የታቀደ ነበረ ጥፋቱ እያሉ ነው። እና እስኪ ይሄንን ነገር ያብራረውልኝ የህወሀት የሚመራ የፖሊስ ኮሚሽን በተደራጀ መንገድ ነው የሚመራ ያለ። ይሄም ሁሉ የሚያደርገው የትግራይ ህዝብ አይደለም። እዛ ያለ አንድ ግሩፕ አለ። በተለይ ደግሞ ለአማራ ክልል ትኩረት ሰጠው፣ በየጊዜው ብዙ ሙከራዎች ነው የሚደረጉት ያለው እሱ ጋር እንጂ የትግራይ ህዝብ ይሄን ያደርጋል ብለን እኛ አናስብም። በአማራ ህዝብም በተመሳሳይ የትግራይ ህዝብ ጋር መሰረታዊ ልዩነት የለውም። ልዩነቱ ያለው እዛ ያለው ሀይል ነው። ለመንግስትም አይገዛም፣ ወንጀለኞችን አይሰጥም። የምታዩት ነገር ነው። ይሄ ግልጽ የሆነ ማንም ዓለም የሚመሰክረው ጉዳይ ነው እየተፈጸመ ያለው። እንግዲህ ቀደም ብለው ሲናገሩ በአመራሮች ላይ ጥቃትም ለመፈጸም ተልዕኮ ይዘው የመጡ ናቸው ብለዋል እና ማንን ማንን ኢላማ ያደረገ ነበር? እንግዲህ እሱ በምርመራው ላይ በሂደት ይዘረዘራል። አሁን ከሌ ከሌ ብለው መግለጹ ይገለጻል። ምንም ምንም የሚደበቅ ነገር ስለሌለው አሁን ምርመራው በተጠናከረ መንገድ ገና ነው። እነዚህ የጥፋት ቡድኖች ተብለው በቁጥጥር ስር የዋሉት ስንት ናቸው? ሁለቱ የብሔራዊ ደህንነት የገለጻቸው በፋና እነሱ ናቸው። ቦምብ እና ተተኳሽ ይዘው የተገኙት ናቸው። አሁን እየገለጽን ያለነው ደግሞ ትናንት ሶስት ሰዎች በልዩ ኃይሉና በመከላከያ የተያዙ ናቸው። አጠቃላይ ወደ አምስት ናቸው። በተመሳሳይ ቀን ነው የተያዙት። በተመሳሳይ ቀን የተሰጣቸው ተልእኮ ግን ለየብቻ አንዱ አንዱም ሰውን አይተዋወቁም። ዓላማው ግን ያውቃሉ። ከአማራ ፖሊስ ልዩ ኃይል አዛዥ በተሰነዘሩት ውንጀላዎች ላይ ከትግራይ ክልል መንግስት ህወሀት ምላሽ ለማግኘት ጥረት እያደረግን ነው። እንደተሳካ የምንመለስ ይሆናል። የትግራይ ክልል መንግስትና ህወሀት ከዚህ በፊት የተሰነዘሩ መሰል አስተያየቶችንና ውንጀላዎችን በተደጋጋሚ ማስተባበላቸው ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ነው፣ ባህር ዳር። በዚህ ጉዳይ ላይ እንግዲህ የህወሀትን ምላሽ ለማግኘት ሪፖርተራችን እንደገለጸችው ጥረታችንን ቀጥለናል። ውልጌታ አጽበሀ አሁንም እየሞከረ ነው ከትላንትና ጀምሮ። ምላሻቸውን እንዳገኘን ወደ እናንተ የምናደርስ ይሆናል። ኢትዮጵያ ውስጥ በክልል ዋና ዋና ከተሞች የስፖርታዊ ውርዶች በወጣቶች ላይ በጣም የተዘወተረ የመጣ የጊዜ ማሳለፊያ ሆኗል። ይሁንና እነዚህ ስፖርታዊ ውርርዶች ወደ ቁማር በመቀየር ወጣቱን ለስንፍና፣ ለጊዜ ብክነት፣ ለስራ ያለው ግምት አነስተኛ እንዲሆንና በተሳሳተ መንገድ ሀብት የማፍራት ምኞቶች ውስጥ እንዲገባ በማድረግ ሀገር አቀፍና ማህበራዊ ቀውስ የሚያስከትልበት ደረጃ ላይ ደርሰዋል። በዚህም የተነሳ የሴቶች ሕጻናትና ወጣቶች ሚኒስቴር የተለያዩ ባለድርሻ አካላት የተሳተፉበት የውይይት መድረክ አዘጋጅቶ ነበር። እንደሚከተለው ይሰማል። የኢትዮጵያ ብሔራዊ ሎተሪ በሚኒስትሮች ምክር ቤት ደንብ ቁጥር አንድ መቶ ስልሳ ሁለት ሺ አንድ መሰረት የስፖርታዊ ውርርድ ከሎተሪ ጨዋታዎች አንዱ መሆኑን በመደንገግ ከሁለት ሺ አምስት አመተ ምህረት ጀምሮ ስፖርታዊ ውርርድ ቤቶች ወደ ገበያ ገብተው ስራ እንዲጀምሩ ፍቃድ ሰጥቷል። ይሁንና ስፖርታዊ ውርርዶች ከጤናማ የጊዜ ማሳለፊያነት ወደ ቁማርነት እየተቀየሩ ወጣቱ ላይ ማህበራዊና ኢኮኖሚያዊ እንዲሁም ስነ ልቦናዊ ቀውሶችን እያስከተሉ መሆኑን በተከታታይ ሲነገር ቆይቷል። ከዚህም በመነሳት የኢትዮጵያ የሴቶች ሕጻናትና ወጣቶች ሚኒስቴር የተለያዩ ባ ባለድርሻ አካላትን በመጥራት የውይይት መድረክ አካሂዷል። አቶ አለሙ ሰዊድ በሚኒስትሮች መስሪያ ቤት የወጣቶች ስብዕና ልማት ዳይሬክቶሬት ዳይሬክተር ሲሆኑ በውይይቱ ላይ ጥናት አቅርበዋል። ጥናቱ ስፖርት ቤቲንግ በሚባለው በሚባለ የስፖርት ውርርድ ወይም ቁማር በመላ ዓለም የተለመደ ቢሆንም በሀገራችን በቅርብ ጊዜ ነው የገባው ነገር ግን በከፍተኛ ፍጥነት እየተስፋፋ ነው የሚገኘው እና ያው የስፖርት ውርርዱ ያው ማካሄድም ፈቃድ መስጠትም የሚችለው ብሔራዊ ሎተሪ ነው በዚህ አማካኝነት እስካሁን ባለው ከብሔራዊ ሎተሪ አስተዳደር በተገኘው መረጃ ለአርባ ስድስት ካምፓኒዎች ፈቃድ ተሰጥቷል እያንዳንዱ ደግሞ በርካታ ብራንቾች አሏቸው ለምሳሌ አንደኛው አርባ ስድስቱ አንደኛው ብቻዋን አዲስ አበባ ላይ ወደ ስልሳ አምስት ብራንቾች እንዳሉት መረጃዎች ያመለክታሉ ተጋላጮች ህጻናቶች፣ ወይም በዚህ ላይ ተሳታፊዎች በአብዛኞቹ ህፃናት፣ ታዳጊዎች እና ወጣቶች ናቸው። ከእድሜ አንጻር በአብዛኞቹ አክቸዋሊ በእኛ ሀገር አሁን ሁሉም አወራራሽ ካምፓኒዎች አይደሉም። የተወሰኑት ላይ ከአስራ ስምንት ዓመት በታች የሆኑ ታዳጊዎች የማይፈቀድ ይላል። ያው ግድግዳ ላይ የሚለጠፍ ብቻ አስገዳጅነት የለውም። ኮንትሮል ሜካኒዝም ወይም ቼክ ማድረጊያ ምንም አይነት ሜካኒዝም የለውም። መታወቂያ ማትጠየቅ ምንም አይነት ማስረጃ ትጠያች ብቻ ተለጥፋለች። እና በአብዛኞቹ ባደረግናቸው ናቸው አሰስመንቶች አብዛኞቹ ከአስራ አምስት ዓመት እስከ ሰላሳ አምስት ዓመት ባሉ የእድሜ ክልል ውስጥ ያሉ ናቸው። አንደኛ የሚያባክኑት ጊዜ ቲኬት ለመግዛት በራሱ ረጅም ሰልፍ ነው የሚሰለፉት እና ከሶስት ሰዓት እስከ ስድስት ሰዓት የሚፈጁ አሉ። በነዛ በሳምንቱ አራት ቀናት አራቱንም የሚሳተፍ አለ። አንድ ያው እንደ አቅማቸው ነው። ከአስር ብር ጀምሮ አለ በሺዎች የሚቆጠሩ በአስር ሺ በብረቶች የሚወራረዱበት ሁኔታ አለ እና ንብረታቸውን ሽተው ባዶ የቀሩ የተለያየ መንገድ የተገኙ መረጃዎች ያሳያሉ። አቶ አለሙ አክለውም ሁኔታውን ያባባሰው ደግሞ በዚህ የውርርድ ስፖርት ውስጥ የውጭ ባለ ሀብቶች ተሳታፊ መሆናቸውን ይጠቅሳሉ። የሚኒስቴር መስሪያ ቤቱ በቀጣይ ለሕብረተሰቡ የግንዛቤ ማስጨበጫ ከመስጠት ጎን ለጎንም በሀገር አቀፍ ደረጃ የውርርድ ስፖርትን ለማስቆም በጥናት የተደገፈ ጥያቄ እንደሚያቀርብም ገልጸዋል። ግን እጅግ በጣም መስፋፋት የጀመረው የውጭ ካምፓኒዎችን ጭምር ጆይንት ቬንቸር መግባት በመጀመራቸው በቴክኖሎጂ መታገዝ በመጀመራቸው በጣም መስፋፋት የጀመረው ባለፉት ሁለት ዓመታት ያው የሚያስከትለው አደጋ ምንድን ነው? አምራቹም የዚህ ተሳታፊ ህጻናት፣ ወጣቶች ናቸው። እነዚህ ደግሞ እንደ ሀገራችን ሀገራችን ታዳጊ ሀገር ነች። ከዚህ አንፃር ትልቁ ሪሶርስ ወይም ፕሮዳክቲቭ ፓወር የምንለው ክፍል ነው እየተጎዳ ያለው። አይምሯቸውን ፕሮሰስ የሚያደርገው ሱሰኛ ያደርጋቸዋል። የስራ ጊዜ ድሻማ የምንለው የሰው ሀይል እያሳጣን ያለ። ስለዚህ አሁን ትኩረቱ ምንድን ነው? መንግስት ያው ሁሉም አካላት ተረባርበው ጉዳዩን አጢነው ነው ያለው። ለብሔራዊ ሎተሪ የተሰጠው በደንብ በአዋጅ የተሰጠው ስልጣን አለ። ያ እንደገና እንዲጤንና አስቸኳይ መፍትሄ እንዲያገኝ ነው። እኛ በሴቶች ህጻናትና ወጣቶች ሚኒስቴር በኩል ጥረት እያደረግን ያለ ነው። በወጣቱም በሌሎችም ግንዛቤ መፍጠሩ ማስተማሩ እንዳለ ሆኖ፣ ነገር ግን ይሄ በህግ የተደገፈ በአዋጅ በደንብ የተደገፈ ስለሆነ የእኛ ሚኒስቴር መስሪያ ቤትም የሚኒስትሮች ምክር ቤት አባል ነው። ስለዚህ በሚኒስትሮች ምክር ቤት አዋጁ እንደገና እንዲታይ በአስቸኳይ እንዲታይና የሚኒስትሮች ምክር ቤት መፍትሄ ህጻና እንዲያበጅልን ህጻናትና ወጣቶች ሚኒስቴር የህዝብ ግንኙነት ኃላፊ ናቸው። በውይይቱ ላይ በቂ የሚባሉ ባለድርሻ አካላት መገኘታቸውን ገልጸው የጉዳዩን አሳሳቢነት ላይ ስምምነት መደረሱና ለወጣቱም የተሻለ ጊዜ ማሳለፊያ ለማዘጋጀት እየሰሩ መሆናቸውን አሳውቀዋል። መድረኩ በጣም እግ ፈፋ ያለ ነጥቦች የተነሱበትና ክርክሮችም ነበሩ። አንድ አይነት አቅጣጫ ብቻ ሲሆን ጥሩ አይደለም። የተለያዩ ሀሳቦች ቀርበው ከዚያም መጨረሻ ላይ በአቋም ደረጃ ከስምነት ተደርሶ የሚወጣበት መድረክ ስለነበረ፣ አዎ በአዲስ ተከራቶች በዚህ በሎተሪ ውረረዱን ጠቅላይ አቃቤ ቡድን ነበረ እንዳሲ ሌላው ሎተሪም ነበረ፣ የመምህራን ማህበርም እንደዚህ ነበረና ጥሩ መድረክ ነው ባለት ነው። ሌላው ይሄ ነገር ለወደፊት ሀገር የሚጎዳ ነው፣ ትውልድን የሚጎዳ ስለሆነ ማህበራዊ ቀውስ የሚያስከትል ስለሆነ፣ ስለዚህ ይሄን ነገር ርምት ሊሰጠው ይገባል። መስተካከል አለበት። አሁን ወጣቱ ላይ ድረስ ያለው ችግር መቀረፍ አለበት። ችግሩ የሚቀረፍበት ግን ውርርድ መዘጋቱ ብቻ መፍትሄ የሚሆን ከሆነ እሱን ለማድረግን ድረስ በአቋም ደረጃ እኛ እንደ ተቋም አቋማችንን አዋውቀን ሌሎችንም ይተማመኑበታል። ከኛ ስራ አጥነት እንደመኖሩ በቀን መንግስት በአገር አቀፍ ደረጃ በተቋማትን ደረጃ አሳይመንት ሰጥቶ ስራ አጥነት ችግሩን ለመቅረፍ ኮሚሽን እስከ ማቋቋም ድረስ የደረሰበት ያለበት ሁኔታ አለ። በሴቶች ህጻናትና ወጣቶች ሚኒስቴር የህዝብ ግንኙነት ኃላፊ አቶ አድነው አክለውም ወጣቶችና የህብረተሰቡ አካላት እነዚህን የውርድ ስፖርቶችን አደገኝነት ተረድቶ ጊዜውም በአግባቡ እንዲጠቀም ያሳስባሉ። ለአሜሪካ ድምጽ ሬዲዮ አደንገረመው ዋሽንግተን ዲሲ ነዋሪነታቸው በዚህ በዩናይትድ ስቴትስ የሆኑና ኢትዮጵያ ውስጥ የጋራ መኖሪያ ቤቶች እጣ ከወጣላቸው ግለሰቦች መካከል የተወሰኑት ከሰሞኑ ለአሜሪካ ድምጽ ቅሬታቸውን አሰምተዋል። የቅሬታቸው ምንጭ ደግሞ የኢትዮጵያዊ ፓስፖርት ባለቤቶች ብንሆንም በጣለ ደረሰን ቤት የሚሆን ክፍያ መፈጸም የምትችሉት በዶላር ብቻ ነው ተብለናል የሚል ነው። ሀብታሙ ስዩም በድምፅ አቤቱታቸውን ለማሰማት የፈቀዱ አንድ ቅሬታ አቅራቢና በዩናይትድ ስቴትስ በዩናይትድ ስቴትስ መኖራቸውን የሚናገሩት ቅሬታ አቅራቢ ኢትዮጵያ ውስጥ የጋራ መኖሪያ ቤት እጣ እንደወጣላቸው ጠቅሰው፣ አስፈላጊውን ክፍያ ለመፈጸም ጥረት ሲያደርጉ ግን ገጠመኝ ያሉትን ችግር ያስረዳሉ። እንግዲህ አርባ ስልሳ የሚባል አይ ቲንክ አፓርትመንት ነው ከኮንዶሚኒየም በላይ ነው እና እጣ ወጣ ከወጣ በኋላ እንግዲህ ስንከፍል የቆየ ነው በኢትዮጵያ ብር ነው። እኔ ኢትዮጵያዊ ፓስፖርት ነው ያለኝ። የአሜሪካ ሲቲዝን አይደለሁም። የኢትዮጵያዊ ሲቲዝን ነው ያለኝ። ግሪን ካርድ ሆልደር ነኝ። አሁን በመጨረሻ ላይ የተነገረን ነገር እናንተ በዶላር ትከፍላላችሁ ተባለ። ነዋሪነቴ በአሜሪካ ቢሆንም አሁንም ድረስ የኢትዮጵያ ፓስፖርት አለኝ። ስለሆነም በኢትዮጵያዊ ደንብ ክፍያውን ልፈጽም የሚገባው በኢትዮጵያ ብር እንጂ በአሜሪካን ዶላር አይደለም ይላሉ ቅሬታ አቅራቢው። ኢትዮጵያዊ ዜግነት እያለን ኢትዮጵያዊ ፓስፖርት እያለን ዜግነቴን ሳልቀየር እንዴት ነው በዶላር ሊስተናገድ የሚችለው? ባለቤትህ አሜሪካዊ ነችና አንተም ልትከፍል የሚገባው በዚህ ነው ተባለን። እኔ እንደ እንደ እስካሁንም ራሴን ያለወጥኩት ኢትዮጵያዊ ነኝ ብዬ ስለማምንን ነው አንድ ኢትዮጵያዊ በሀርድ ከረንሲ እንዴት ይከፍላል በሎካል ከረንሲ ነው መክፈል ያለብን ኢትዮጵያ ሲቲዝን እስከሆንን ድረስ። ቅሬታ አቅራቢው አክለውም በወኪላቸው በኩል የተለያዩ አካላትን ቢያናግሩም መፍትሄ እንዳላገኙ ይጠቅሳሉ። ተመሳሳይ ይዘት ያላቸው ቅሬታዎችን መሰረት አድርገን መሰል ጉዳዮችን ለማስፈጸም ኃላፊነት ያለውን በዩናይትድ ስቴትስ የኢትዮጵያ ኤምባሲ የዲያስፖራ ዘርፍን አነጋግረናል። የዲያስፖራ ዘርፉ አስተባባሪ አቶ ደመቀ ዘመነ በርካታ በውጭ አገራት የሚኖሩ ኢትዮጵያንና ትውልድ ኢትዮጵያውያን የጋራ መኖሪያ ቤት እድለኞች እየሆኑ መሆኑንና ይህም መልካም ነገር መሆኑን ጠቅሰው የኢትዮጵያ ፓስፖርት ቢኖራቸውም ባይኖራቸውም በዩናይትድ ስቴትስ የሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያን የቤት እድለኞች ከፊል ክፍያቸውን በዶላር እንዲከፍሉ መደረጉ በበጎ ሊታይ ይገባል ሲሉ ይሟገታሉ። ይህን እድል ለመጠቀም ሀገር ቤት ያለው ሰው በኢትዮጵያ ብር፣ ከሀገር ውጭ ያለው ሰው ደግሞ ኢትዮጵያ በነበረበት ወቅት በኢትዮጵያ ብር ከፍሎ ከነበረ አርባውን ተይዞለት የቀረውን አትሊስት ስልሳ በመቶውን ግን ሀገሪቱም እንደምታውቀው ከፍተኛ የዶላር እጥረት ያለበት ሀገር ነው። በዚህ አጋጣሚ እንኳን ዲያስፖራው አይከብደውም ከሚል መንግስት በጎ ይሁንታ ከቤቱ አቅርቦት ከቤቱ ጠቅላላ ዋጋ አንጻር 6 በመቶውን በዶላር ሊከፍሉ ለመንግስትም ለሀገራቸው ማስተዋጽኦ እንዳደረጉ በመቁጠር እና አቅምም ይኖራቸዋል። አትሊስት እነሱ የሚከፈላቸው ገንዘብ የአሜሪካን ዶላር ነው። የኢትዮጵያ ፓስፖርትን ቢኖራቸው ኢትዮጵያን ኦሪጅን አይዲ ወይም የትውልድ ኢትዮጵያ መታወቂያ ወረቀትን ቢኖራቸው እነዚህ ወገኖች ይህን ዶላር አክሰስ ማድረግ ይችላሉ በሚል መንግስት አስቦበት በመመሪያ የወጣ ነገር ስለነበረ የወጣውን መመሪያ እያስረዳ ናቸው። እነሱም እየተቀበሉ ነበር ይመለሱ የነበሩት እና በአጠቃላይ በዚህ አካባቢ የነበረው አገልግሎት ትልቅ ጫና የነበረው ግን በዚህ አጋጣሚ አሜሪካ ውስጥ ያሉ በርካታ ኢትዮጵያውያንና ትውልደ ኢትዮጵያውያን የ46 አዲስ ተጠቃሚ የሆኑበት አጋጣሚ ነው የነበረው እና እኔ ቆንጆ ነው ቢከፍሉም ያዋጣቸዋል። ስልሳ በመቶውን ለሀገራቸው በዶላር መርት ቢከፍሉ የቤቱ አጠቃላይ ዋጋ መቶ ፐርሰንቱን ሊከፍሉ ቢችሉ ብዙም ፔይሉ የሚሰማ አይደለም። ካሉበት ሀገር ከሚያገኙት ገቢ አኳያ አቅማቸው፣ ደረጃቸው ሊለያይ ይችላል። ግን አትሊስት በቆይታ በተለያየ ጊዜ አንድ ጊዜ ክፈሉ ሳይሆን በተለያየ ጊዜ ሊከፍሉ የሚችሉበት ድል ስላለ ምንም ችግር ያለው አይመስለኝም። አሁን ባለው የአሰራር መስመር ተቋማቸው በተሰጠው መመሪያ መሠረት የቤት ዕጣ ዕድለኞችን ጉዳይ ማስፈጸሙን እንደሚቀጥል የተናገሩት አቶ ደመቀ ቅሬታ የሚነሳባቸውን ጉዳዮች ግን ለአጋር ተቋማት እንደሚያሳውቁ ተናግረዋል። እንግዲህ እኛ አሰራር ልናበጃ አንችልም። እንደምታውቀው ወንድሜ ይሄ ኢትዮጵያ ኤምባሲ በአገር ቤት የወጡ ህጎችን መመሪያዎችን ማስፈጸም ነው። መመሪያ ማሻሻል አንችልም። ስለዚህ በዚህ መንገድ ሂዱበት 40/60 እድል ተጠቃሚ ሰዎችና ና እዚህ ነዋሪ የሆናችሁ ሰዎች ሰዎች የምትከፍሉት ቀሪ ክፍያችሁ በዶላር ነው ብል መመሪያ ከወጣ በመንግስት ደረጃ መመሪያው ማስተግበር ነኛ ስራ። ይህ ሲባል ግን የሚነሱ ቅሬታዎችን እንዲህ አይነት ቅሬታ ይነሳል። ይጉላላሉ ሁሉን ነገር አሟልተው እዛ አካባቢ ቤታቸውን ለማግኘት የሚገጥማቸው ማነቆ አለ የሚባለውን ግን ለኢትዮጵያ ዲያስፖራ ኤጀንሲ እያስተላለፍን ውጭ ጉዳይ ጋር ችግሮቻቸውን እንዲፈቱ አብረን እየሰራን ያለ ነው። አድማጮቻችን፣ በዚህ ጉዳይ ላይ በቀጣይ ጊዜያት ሌሎች የሚመለከታቸው አካላትን አነጋግረን ተከታይ ዘገባዎችን እናሰማለን። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ። አድማጮች እንግዲህ የዛሬ ጋቢና ቪኦኤ ዝግጅታችንን አጠናቀናል። ሳስተናግዳችሁ ያመሸሁት ኤደን ገረመው ከአቀናበራችን ሞክቢሊያ ቢሮ ጋር ነበርኩኝ። ጋቢና ቪኦኤ አት ቪኦኤ ኒውስ ዶት ኮም ብላችሁ በኢሜይል አድራሻችን መልክታችን አድርሱልኝ። ወይ ሀብቴ ገንዘብ ያልገዛሽ Pardon, pardon, pardon, pardon, pardon, pardon, pardon, pardon, pardon, pardon, pardon, pardon, pardon, pardon, pardon, pardon, pardon, pardon, pardon, pardon, pardon, pardon, pardon, pardon, pardon kun radio sa gale